Voice of America. ዲቪ ሎተሪ ምዝገባ የፊታችን ማክሰኞ መስከረም 23 እንደሚጀመር የአዲስ አበባው የአሜሪካ ኤምባሲ አስታውቋል። የዘንድሮ የምዝገባ ወቅት ይፋ የተደረገው በየዓመቱ ወደ ዩናይትድ ስቴትስ የሚገቡ ስደተኞች ማንነትና ቁጥርን በተመለከተ ጠንከር ያሉ ውይይቶችና ክርክሮች በቀጠሉበት ሁኔታ ነው። የኤምባሲው ቃል አቀባይ ግን በሎተሪው እጣ ፈንታ ላይ መናገሪያው ጊዜው አይደለም ብለዋል። እስክንድር ፍሬው ነው የላከልን ዘገባው። እንዳለፉት ዓመታት ሁሉ ዘንድሮም የዲቪ ሎተሪ ማመልከቻ ቀናት በአዲስ አበባው የዩናይትድ ስቴትስ ኤምባሲ ይፋ ተደርገዋል። የፊታችን ማክሰኞ መስከረም 23 ጀምሮ ማመልከት እንደሚቻል ጥቅምት 28 ደግሞ እንደሚዘጋ ነው ይፋ የተደረገው። አመልካቾች ማመልከቻቸውን ከመላካቸው በፊት መስፈርቶቹን እንደሚያሟሉ ማረጋገጥ እንደሚጠበቅባቸው የኤምባሲው የቪዛ ክፍል ምክትል ኃላፊ ማናብ ጄን ተናግረዋል። ለዲቪ ፕሮግራም ተሳታፊ የሚሆኑ አገሮች ዝርዝር ከዓመት ዓመት ይለያያል። ኢትዮጵያ በ2019 የዲቪ ሎተሪ ብቁ ከሆኑ አገሮች አንዱ አላት። አመልካቾች ለቪዛ ተመራጭ ለመሆን የተቀመጠውን የትምህርት ወይም የሥራ መስፈርት ማሟላት አለባቸው። አመልካቾች ለዲቪ ሎተሪ መመሪያዎችን በጥንቃቄ ማንበብ አለባቸው፣ ለቪዛ ብቁ የሚያደርጓቸውን የትምህርትና የሥራ መስፈርቶች እንደሚያሟሉ እርግጠኛ ለመሆን። ከዚህ በተጨማሪ ግን መስፈርቱን ሳያሟሉ ማመልከት መስፈርቱን የሚያሟላውን የሌላውን ሰው የማሸነፍ ዕድል ያጠባል። አንድ ሰው መስፈርቱን ሳያሟላ ከተመረጠ ያ እድል ለሚያሟላ ሰው ሊሆን ይችል ነበር ማለት ነው። መስፈርቱን የማታሟሉ ከሆነ አታመልክቱ። እደግመዋለሁ። መስፈርቱን ማሟላታችሁን ካላረጋገጣችሁ አታመልክቱ። ዲቪ ሎተሪ ወይም ዳይቨርሲቲ ቪዛ ሎተሪ ወደ 50 ሺህ የሚጠጉ የተለያዩ አገራት ዜጎች በየአመቱ ወደ ዩናይትድ ስቴትስ እንዲገቡ ቋሚ የመኖሪያ ፈቃድም እንዲያገኙ ሲያደርግ ቆይቷል። ወደ ዩናይትድ ስቴትስ የሚገቡ የውጭ አገራት ዜጎችን ጨምሮ በአጠቃላይ የስደተኞች ፖሊሲ ላይ በፕሬዝዳንት ዶናልድ ትራምፕ አስተዳደር እየቀረቡ ያሉ የፖሊሲ ማሻሻያዎች ግን እያወያዩ እያከራከሩ ነው። ፕሬዝዳንቱ በየአመቱ ወደ ዩናይትድ ስቴትስ የሚገቡ የውጭ ዜጎችን ቁጥር መቀነስ እንደሚፈልጉ የሚገልጹ ቁጥራቸው ከ45 ሺህ እንዳይበልጥ ማቀዳቸውንም የሚጠቁሙ ዘገባዎች ሰሞኑን ወጥተዋል። በዲቪ ሎተሪ ወደ ዩናይትድ ስቴትስ የሚገቡት ዜጎች ጉዳይ ከዚህ ጋር እንዴት እንደሚያያዝ ግልጽ አይደለም። የዲቪ ሎተሪ ፕሮግራም ፕሬዝዳንቱ እያቀረቡት ካለው የስደተኞች አገባብ እቅድ ጋር እንደሚቃረን የሚናገሩ ግን አሉ። እናም ወደ ዩናይትድ ስቴትስ የሚገቡ የውጭ ዜጎችን በተመለከተ በቀጠሉ ውይይቶችና ክርክሮች ውስጥ የዲቪ ሎተሪ ዕጣ ፈንታ ምን እንደሚሆን ግልጽ አይደለም። የዘንድሮ የዲቪ ሎተሪ የመጨረሻው ሊሆን ይችል ይሆን? ይህንን የጠየቅኳቸው የኤምባሲው ቃል አቀባይ ኒኮላስ ባርኔት ተከታዩን ነው የመለሱት። በአጠቃላይ ወደፊት ሊመጡ ስለሚችሉ የፖሊሲ ለውጦች እንደዚህ ወይም እንደዚያ ሊሆን ይችላል በሚል መተንባይ አንችልም። ይህ የሁለቱም ፓርቲዎች ድጋፍ ያለውና በኮንግሬስ መጽደቅ ያለበት ፕሮግራም ነው። ዕጣ ፈንታውም በተመለከተም መጠቆም ጊዜው አይደለም። የዲቪ ሎተሪ እንዳሸነፉ የተነገራቸው ሰዎች በሙሉ ቪዛ ያገኛሉ ማለት እንዳልሆነም ኤምባሲው በዛሬው መግለጫ አስታውቋል። ቪዛ የሚመታላቸውን ሰዎች ቁጥር በተመለከተ ለየአገሩ የተመደበ ኮታ መኖሩን፣ የቅደም ተከተል ጉዳይም ከግምት እንደሚገባ ነው ያመለከተው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ